ኢትዮጵያ በተቃዋሚ ሰልፈኞች ላይ ታካሂደዋለች ያሉት ከመጠን ያለፈ እና ግድያ የታከለበት የኃይል አጠቃቀም በጥልቅ እንደሚያሳስባቸው የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን ትናንት አሳስበዋል። በሌላ በኩል ደግሞ ኢትዮጵያ ላይ የተነሱት የሰብአዊ መብቶች ረገጣ ክሶች መሰረተ ቢስ ናቸው ሲሉ በተባበሩት መንግስታት ድርጅት የጄኔቫ ቢሮ ቋሚ ተጠሪ አምባሳደር ነጋሽ ክብረት ዛሬ በሰጡት ምላሽ አስታውቀዋል። ባለፈው ሳምንት በኢትዮጵያ ላይ የአቤቱታ ደብዳቤ ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ካስገቡ ድርጅቶች መካከል አንዱ የሆነውና ሲቪከስ በሚል ምህፃር የሚታወቀው የዓለም የዜጎች ተሳትፎ ጥምረት ተጠሪ ዛሬ በምክር ቤቱ ጉባኤ ላይ ባሰሙት ቃል የከፍተኛ ኮሚሽነሩን ስጋት እንደሚደግፉ ተናግረዋል። የካናዳ ተጠሪም ሀገራቸው የሰብአዊ መብቶች ረገጣዎች ያሳስቧታል ብላ ከምትጠራቸው ሀገሮች አንዷ ኢትዮጵያ መሆኗን ተናግረዋል። ዝርዝሩን ሶሎሞን አባተ ይዟል። የተባበሩት መንግሥታት ድርጅት የሰብአዊ መብቶች ምክር ቤት ሠላሳ ሦስተኛ መደበኛ ጉባኤውን ትናንት ጀምሯል። በዚህ ጉባኤ ላይ የሰብአዊ መብቶች አያያዛቸው አሳሳቢ መሆኑ ከተነገረባቸውና በአጠቃላይ ውይይቱ መድረክ ስማቸው ተደጋግሞ ከተነሳ ሀገሮች አንዷ ኢትዮጵያ ነች። ባለፈው ሳምንት 15 የሰብአዊ መብቶች ተሟጋች ዓለም አቀፍ ቡድኖች ለምክር ቤቱ ባስገቡት ስድስት ጥያቄዎችን ያዘለ ደብዳቤ የኢትዮጵያ መንግሥት የጸጥታ ኃይሎች በኦሮሚያና በአማራ ክልሎችና በሌሎችም አካባቢዎች እየወሰዷቸው ናቸው ያሏቸውን ከመጠን ያለፉና እስከ ግድያ የሚደ የሚደርሱ እርምጃዎችን በአስቸኳይ እንዲያስቆም ጥሪ እንዲተላለፍለት ጠይቀዋል የዚያ ደብዳቤ መድረሻ ምን ሆነ ስከታተል ቆይቻለሁ ዛሬ ያገኘኋቸው የተባበሩት መንግሥታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቃል አቀባይ ሮናልዶ ጎሜዝ ደብዳቤው ለከፍተኛ ኮሚሽነሩ ለምክር ቤቱ ፕሬዝደንትና ለአባል ሀገሮች እንደደረሳቸው እንደሚያውቁ ገልጸውልኛል ስለ ደብዳቤው አውቃለሁ። ለሰብአዊ መብቶች ምክር ቤቱ በርካታ አባላት ደርሷቸዋል ብዬ ማምናለሁ። የምክር ቤቱ ፕሬዚዳንትም ግልባጭ ደርሷቸዋል። ከዚያ በላይ ግን ኢትዮጵያ ውስጥ ያለውን ሁኔታ የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ትናንት በምክር ቤቱ መክፈቻ ላይ በተናገሩበት ወቅት አስታውሳለሁ። የዛሬ አስር ዓመት የተመሰረተው የመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት ትናንት ማክሰኞ መስከረም 3 2009 ዓ ም 33ኛ መደበኛ ጉባኤውን ሲከፍት የድርጅቱ የሰብአዊ መብቶች ከፍተኛ ኮሚሽነር ዛኢድ ራአድ አልሁሴን ስለ ኢትዮጵያ ጉዳይ ትኩረት ሰጥተው ተናግረዋል። ethiopia has made impressive gains in, in terms of uh, economic development. we are deeply concerned about repeated allegations of excessive and lethal use of force against protesters. And <laughs> ግድያውን የጨመረ ከመጠን ያለፈ ኃይል በተቃዋሚ ሰልፈኞች ላይ እንደምትፈጽም፣ ሰዎች በኃይል ደብዛቸው እንዲጠፋ እንደሚደረግ፣ ጅምላ እስራቶች በሕፃናት ላይ ሳይቀር እንደሚካሄዱ፣ እንዲሁም በሲቪል ማኅበረሰብ በመገናኛ ብዙሃንና በተቃዋሚዎች ላይ አፈና እንደምታካሄድ በተደጋጋሚ የሚቀርቡባት ክሶች በጥልቅ ያሳስቡናል። ቢሮአቸው በተለይ ኦሮሚያና አማራ ክልሎች ውስጥ የሰብአዊ መብቶች አያያዞችን ቀርቦ እንዲመለከት ጥያቄ ማቅረባቸውን በዚሁ የትናንት ንግግራቸው የጠቆሙት ከፍተኛ ኮሚሽነር ዛይድ ራአድ አልሁሴን በቅርቡ እየተስተዋሉ ያሉት ሁከቶች በህገ ወጦች እና በሽብርተኛ ቡድኖች እየተካሄደ ያለ መሆኑ በመንግስቱ እንደተነገራቸው አመልክተዋል። መንግስት በሰላማዊ ሰልፈኞች ላይ የተፈጸመውን ግድያ አስመልክቶ የራሱን ማጣራት እያደረገ መሆኑ የተነገራቸው መሆኑንም ከፍተኛ ኮሚሽነሩ በዚሁ የመክፈቻ ንግግራቸው ላይ ጠቁመዋል። ብሔራዊ ጥረቱን እደግፋለሁ። ይሁን እንጂ ክሶቹን ለማረጋገጥ የሚሆን ውድቅ ለማድረግ መንግስቱ ነጻ ወገናዊ ያልሆኑና የዓለም አቀፍ ፍተሻዎችን አስፈላጊነት ግምት ውስጥ ማስገባት እንዳለበት አምናለሁ። ኢትዮጵያ ከሰብአዊ መብቶች ከፍተኛ ኮሚሽነሩ ጋር ካላት የተከበረ ግንኙነት በመነሳት የእርሳቸው ቢሮ ወደ ኢትዮጵያ እንዳይገባ ፍቃድ መነሳቱ እንደሚገርማቸውም ተናግረዋል። ለዚህ የከፍተኛ ኮሚሽነሩ አስተያየት ዛሬ በቀጠለው የምክር ቤቱ ስብሰባ ላይ በጄኔቫ የተባበሩት መንግስታት ድርጅት ቢሮ የኢትዮጵያ ቋሚ ተጠሪና የምክር ቤቱ ምክትል የፕሬዝደንት አምባሳደር ነጋሽ ክብረት በሰጡት ምላሽ በሁለቱ ክልሎች ውስጥ እየታየ ያለውን ሁኔታ በቅርብ ለመያዝ የኢትዮጵያ መንግስት ከፍ ያለ ትኩረት የሰጠ መሆኑን ጠቁመው ከተቃዋሚዎቹ ጋር በተያያዘ በህይወትና በንብረት ላይ ለደረሱት ጉዳቶች ፌዴራሉና የክልሉ መንግስት ሀዘናቸውን ለተጎጂ ቤተሰቦች መግለጻቸውን፣ አስፈላጊ በሆኑ መንገዶች ሁሉ ለመርዳትም ዝግጁ መሆናቸውን ማሳወቃቸውን አመልክተዋል። ይሁን እንጂ መንግስቱ ሕግና ስርዓትን ለማስከበር ፈጣን እርምጃ ባይወስድ ኖሮ ጉዳቶቹ የባሱ የሆኑ ነበር ብለዋል አምባሳደር ነጋሽ ክብረት። የሰብአዊ መብቶች ክሶቹ መሠረተ ቢስ መሆናቸውን በአንክሮ መግለጥ ፈልጋለሁ። ነጻ ፍተሻ እንዲካሄድ በመጠየቅም ዳኝነት በመስጠት ጉዳይ ላይ ወጥነት የሌለው አቋም ነው የሚታየው። አምባሳደር ነጋሽ ክብረት አክለውም ተቃውሞዎቹ ሰላማዊ በሆኑና በህጋዊ መንገድ የተፈቀዱ ቢሆኑ ኖሮ በአንዳንድ የውጭና የሀገር ውስጥ የሁከት ባሏቸው አካላት ባይጠለፉ ኖሮ የደረሱት ጉዳቶች ባልደረሱ ነበር ብለዋል። ገቨርመንት ሃዝ ኦልሶ ኢንፎርምድ ዘ ሃይ ኮሚሽነር ዛት አን ኢንዲፐንደንት ኢንቨስቲጌሽን ውድ ቢ አንደርቴክን አንድ ዘ ሪሊዝ ኦፍ ፕሪዝነርስ መንግሥቱ ነፃና ጥልቀት ያለው ምርመራ እንደሚደረግ ሽብር ፈጠራን ጨምሮ በተለያዩ ምክንያቶች የተያዙና የታሰሩ ሰዎችን መለቀቅ አስመልክቶም ለከፍተኛ ኮሚሽነሩ አሳውቋቸዋል። ከመጠን ያለፈ ኃይል የተጠቀሙና ግድያ የፈጸሙ ለፍርድ እንደሚቀርቡ አረጋግጣለሁ ብለዋል አምባሳደር ነጋሽ ክብረት። በዚሁ መድረክ ላይ ዛሬ ከተናገሩት መካከል የካናዳ ቋሚ ተጠሪ የከፍተኛ ኮሚሽነር ዛይድ ራአድ አልሁሴንን ስጋት እንደሚጋሩ አስረድተዋል። the excessive use of force by authorities in response to demonstrations in regions of ethiopia resulting in deaths arrests and detentions challenges the importance of የሚያስከትላቸው ሞትና ስራቶችን ያስከተሉ ከመጠን ያለፈ ኃይል የታከለባቸው የእርምጃ ምላሾች የሰላማዊ ተቃውሞና የንግግርን አስፈላጊነት የሚፈታተኑ ናቸው። በዚሁ የዛሬ የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉባኤ ላይ በኢትዮጵያ ጉዳይ አስተያየታቸውን ከሰጡ ተሳታፊዎች መካከል ሲቪከስ በሚል ምህጻር የሚጠራው የዓለም የዜጎች ተሳትፎ ጥምረት ተጠሪ የከፍተኛ ኮሚሽነሩን ስጋት እንደ የሚጋሩ ተናግረዋል። ኢትዮጵያ የሰብአዊ መብቶች ምክር ቤት አባልና ፕሬዚደንት በመሆኗ የሰብአዊ መብቶችን ጥበቃ ከፍተኛ ደረጃ ልታሟላ የሚጠበቅበት ሀገር ናት ሲሉ እነዚሁ 15 ድርጅቶች ባለፈው ሳምንት ባስገቡት ጥያቄ ላይ አሳስበው ነበር። በዚሁ ባለፈው ሳምንት ለተባበሩት መንግስታት ድርጅት የገባውን ደብዳቤ የፈረሙት አምነስቲ ኢንተርናሽናል፣ ኢትዮጵያ ውስጥ ለሰብአዊ መብቶች መከበር የሚሟገቱ ማህበር፣ ሲቪከስ በሚል ምህጻር የሚጠራው የዓለም የዜጎች ተሳትፎ ጥምረት የሲቪል መብቶች ዘቦች፣ እንዲሁም ለዘቦች ዘብ ቁሙ የሚባለው ተቋም፣ የምስራቅ አፍሪካና የአፍሪካ ቀንድ የሰብአዊ መብቶች ተሟጋቾች ፕሮጀክት፣ የኢትዮጵያ የሰብአዊ መብቶች ፕሮጀክት፣ የሰብአዊ መብቶች ዓለም አቀፍ ፌዴሬሽን፣ የሰብአዊ መብቶች ተነሳሽነት ድርጅት፣ ፍሪደም ሃውስ፣ የግንባር መስመር ተከላካዮች፣ የደህንነት ጥበቃ ኃላፊነት ዓለም አቀፍ ድርጅት፣ ሁማን ራይትስ ዋች፣ የሰብአዊ መብቶች ዓለም አቀፍ አገልግሎት፣ ድንበር የለሽ ሪፖርተሮች፣ የስቃይ አያያዝ ተቃዋሚ ዓለም አቀፍ ድርጅት ናቸው። ድርጅቶቹ በደብዳቤያቸው ላይ ካሰፈሯቸው ስድስት ጥያቄዎች መካከል መንግስቱ በተቃውሞዎቹ ወቅትና ከዚያ በኋላ በዘፈቀደ ያሰራቸውን ጋዜጠኞች፣ የሰብአዊ መብቶች ተሟጋቾች፣ የተቃዋሚ ፖለቲካ ድርጅቶች መሪዎችና አባላት እንዲሁም በሰልፎች ላይ የተሳተፉትን ያለ ድርድርና በአፋጣኝ እንዲፈታ ምክር ቤቱ የኢትዮጵያን መንግስት እንዲጠይቅ ማሳሰባቸው ይታወሳል። እንዲሁም በኦሮሚያና በአማራ ክልሎች በሌሎችም አካባቢ የሚወስዷቸውን ከመጠን ያለፉ አስፈላጊ ያልሆኑ ያሏቸውን እስከ ግድያ የሚደርሱ እርምጃዎቻቸውን የጸጥታ ኃይሎቹን በአስቸኳይ እንዲያስቆም ጥሪ እንዲተላለፍለት ጠይቀዋል።